ዛሬ ክፍል ሁለት ትምህርታችንን ነው ምንቀጥለው። በሐዋርያው በቅዱስ ጳውሎስ መልእክት ወደ ቆላሲስ ሰዎች ምዕራፍ አራት ቁጥር አምስትና ስድስት ላይ የተመሠረተ ነው። ክርስትናችን በዓለም ፊት በሚል ርዕስ ነው እየተማርን ያለ ነው። ክርስትናችን በዓለም ፊት ባለፈው የተማርነው። ዘመኑን ማወቅ በሚል ርዕስ ነበረ። ዘመኑን ዋጁ የሚለውን ይዘን ዘመኑን ማወቅና መጠቀም በሚል ርዕስ ዘመንን መዋጀት ማለት ምን ማለት እንደሆነ ተምረናል። ዘመንን መዋጀት ማለት እግዚአብሔር የሰጠንን ዘመን እግዚአብሔር የሰጠንን ጊዜ እንደገና መግዛት ወይንም ደግሞ መጠቀም ማለት እንደሆነና እግዚአብሔር አምላካችን ዘመናችንን እንድንዋጅ እንደጠራን ተነጋግረናል። እሱን ደስ ያላሰኘንበት ዘመን ካለ አሁን በሰጠን ዘመንና እድሜ ደግሞ እሱን ደስ ማሰኘት እንዳለብን፣ እሱን ለማገልገል ጊዜ ያልሰጠንበት ጊዜ ካለ አሁን እርሱን ለማገልገል ጊዜ መስጠት እንዳለብን፣ ለሰዎች ሕይወት ስብራት ለሰዎች ሕይወት ሐዘን ምክንያት የሆንበት ዘመን ካለን ዛሬ እግዚአብሔር በሰጠን ዘመን ለሰዎች የደስታ ምንጭ መሆን እንዳለብን ተምረናል። ዛሬ ከዛ የሚቀጥለውን ነው የምንማረው። ማረው እንደ እግዚአብሔር ፈቃድ የሚቀጥለውን ደግሞ ክፍል ሶስት ደግሞ በሚቀጥለው አስራ አምስት ቀን እንማራለን። ቃሉን አነበዋለው እንደገና፣ ሁላችሁም በእውነት ይሄንን ጥቅስ እንድትይዙልኝ በእግዚአብሔር ስም እለምናችኋለሁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላሲስ ሰዎች ምዕራፍ አራት ቁጥር አምስት ዘመኑን እየዋጃችሁ በውጭ ባሉቱ ዘንድ በጥበብ ተመላለሱ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደ ተቀመመ በጸጋ ይሁን። ዘመኑን እየዋጃችሁ በውጭ ባሉቱ ዘንድ በጥበብ ተመላለሱ። እግዚአብሔር አምላካችን ቤተ ክርስቲያንን በዚህ ዘመን የሚጠራት የመጀመሪያው ጥሪ ዘመናችንን እንድንዋጅ ነው ዘመን የተወሰደብን ብዙዎች ስላለን ዘመናችን ለእኛም ለእግዚአብሔርም ያልሆነብን ብዙዎች ስላለን ዘመናችንን፣ እንድንዋጅ፣ በምንኖርበት ዘመን፣ በምንጓዝበት ዘመን ለእግዚአብሔር ለአምላካችን አንድ መልካም የሆነ ነገር እንድንሠራ ነው። ሁለተኛውና ዛሬ የምንማርበት ርዕስ እግዚአብሔር የሚነግረን በጥበብ እንድንመላለስ ነው። ስለዚህ የዛሬው ትምህርታችን በውጭ ባሉት ዘንድ በጥበብ ተመላለሱ የሚለው የሐዋርያው ትእዛዝ ላይ የሐዋርያው መልእክት ላይ የተመረኮዘ ነው። በጥበብ ተመላለሱ በውጭ ባሉት ዘንድ በጥበብ ተመላለሱ። እስቲ ያንዳንዱን ቃል ለየት አድርገን በእርጋታ እንመልከተው። ምንድነው ያለው ሐዋርያው? እስቲ ንገሩኝ። በውጭ ባሉት ዘንድ ምን በሉ? በጥበብ ተመላለሱ። የት ባሉት ዘንድ? በውጭ ባሉት ስለዚህ አሁን የምንጠይቀው ጥያቄ ውጭ የተባለው የትኛው ነው? ውጭ የተባለው የትኛው ነው? በውጭ ያሉት የተባሉትስ እነማን ናቸው? ከእግዚአብሔር ቃል አንጻር ይህ ምንን የሚያስተምረን ነው? በውጭ ባሉቱ ዘንድ ሲል እንደ ቤተ ክርስቲያን ለማን ነው የሚናገረው? እንደ ቤተሰብ ለማን ነው የሚናገረው? እንደ አንድ ግለሰብስ ለማን ነው የሚናገረው? ይሄንን በሚገባ ማየት ይኖርብናል። ምክንያቱም የትኛው ውስጥ፣ የትኛው ውጪ እንደሆነ ካላወቅን አንዳንዴ እንዲህ አይነቱ ነገር ይታያልና ግራ መጋባት ይሆናል። አንዳንዴ አይታችሁ ከሆነ አደጋ በአንድ አካባቢ ሲደርስ አንዳንድ ሰዎች ከአደጋው አካባቢ ምን ይላሉ ይሸሻል። አንዳንዶች ግን ወደ አደጋው ስፍራ እየሮጡ ምን ይላሉ? ይገባሉ። ምክንያቱም ግርግር ስለሆነ በየት አቅጣጫ መውጫው እንደሆነ፣ የትኛው ውስጥ እንደሆነ፣ የትኛው ውጪ እንደሆነ አያስተውሉም። ጌታችን መድኃኒታችን ኢየሱስ ክርስቶስና ሐዋርያው ቅዱስ ጳውሎስ ውጪ ስለሚለው ቃል የተናገሩትን እስቲ ረጋ ብለን እንመልከት። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ ስድስት ላይ የዮሐንስ ወንጌል ምዕራፍ ስድስት ላይ እንዲህ ይላል። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ አብ የሚሰጠኝ ሁሉ ወደ እኔ ይመጣል ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም። እግዚአብሔር ይክበር ይመስገን። የእግዚአብሔር ተስፋ ለእኛ ለክርስቲያኖች ሁል ጊዜ አለንና ጌታችን ምን ይላል? አብ የሚሰጠኝ ሁሉ ወደ እኔ ይመጣላል። ሰዎች ወደ እግዚአብሔር ቤት የሚመጡት በራሳቸው ፈቃድ፣ ስሜታቸው ሲሞቅ ወይም ስሜታቸው ሲቀዘቅዝ አይደለም። እንደዚያ ቢሆን ኖሮ እዚህ ስንደርስ ማመስገን ያለብን ማንን ይሆን ነበር? ራሳችንን ነበር። ምክንያቱም ጎሽ፣ እንደምንም ብዬ ቆፍጥኜ መጣሁኝ ነበር። በዚህ ቦታ ላይ የሰው ትምክህት የለም። ለምን? ምክንያቱም በዚህ ቦታ እንድንገኝ ያደረገን? በዚህ ቦታ እንድንቆም ያደረገን ማን ነው? እግዚአብሔር ከቤታችን ተነስተን ስንመጣ? ሐሳቡን በእኛ ውስጥ ያደረገ ማሰብንም መፈጸምንም የሚያከናውን እግዚአብሔር ነው። ለዚህ ነው በዚህ ስፍራ ለሰው ትምክህት ቦታ የሌለው። ይህንን ሊያረጋግጥልን መድኃኔ ዓለም ክርስቶስ ምን ይላል? አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ ደግሞ የመጣውም? አምላካችን ይክበር ይመስገን። እንዴት ያለ የተስፋ ቃል ነው! የሚያጽናና ቃል ነው። አንዳንድ ጊዜ በጣም ተስፋ አድርገን የሄድንበት ቦታ ላይ ተቀባያትን ወይንም ደግሞ እንደ ልቤ ተጫዎቼ ደስታን አግኝቼ እመጣበታለሁ ብለን የሄድንበት ቤት የጠቆረ ፊት አግኝቶን ክው ብለን የምንመለስበት ጊዜ አለ። ያ ስፍራ ግን በእርግጠኝነት የእግዚአብሔር ቤት አይደለም። ምናልባት የእግዚአብሔር ቤት ውስጥ የምታገኟቸው ሰዎች አንዳንዶቹ ፊታቸውን ሊያጠቁሩ ይችላል። ምናልባትም ከእግዚአብሔር ቤት መድረክ ላይ እናንተን የሚገፋ እናንተን ወደ ውጭ የሚያወጣ ቃል ልትሰሙ ትችላላችሁ። ግን የጠራችሁ ከቤታችሁ የቀሰቀሳችሁ አምላክ የሚላችሁን ቃል ልናገር አብ የሚሰጠኝ ሁሉ ወደ እኔ ምን ይላል ይመጣል ወደ እኔ የሚመጣውን ደግሞ ከቶ ወደ ውጭ አላወጣውም ይክበር ይመስገን አምላካችን ማንንም ነው የሚለው የቱንም ያህል ራሳችሁን በራሳችሁ እርገሙ የቱንም ያህል ትውልድ ይርገማችሁ በደላችሁ ይቆለት አምላካችን የሚለን ምንድን ነው ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ምክንያቱም በውጭ ያለው እጅግ አደገኛ ነገር ስለሆነ አምላካችን ምንድን ነው የሚለው? የእኔን ልጆች ወደ እኔ የሚመጡትን ልጆች በንስሐ ወደ እኔ የሚመጡትን በንስሐ ወደ እኔ የሚቀርቡትን ከቶ ወደ ውጪ አላወጣቸው አላወጣቸው። በሌላ ስፍራ ግን ራሱን ሳያነጻ ማለት ኃጢአት ሳይሰራ ማለት አይደለም። ኃጢአቱንና በደሉን ተገንዝቦ ማረኝ፣ ይቅርበለኝ ሳይል ነገር ግን ዝም ብሎ የሚመጣውን የሰርግ ልብስ ያለበሰ ብሎታል። ወይም ደግሞ አምላኩ የሰጠውን መክሊት አምላኩ የሰጠውን ክርስትና አምላኩ የሰጠውን ትዳር አምላኩ የሰጠውን ሕይወት አምላኩ የሰጠውን ልጅ አምላኩ የሰጠውን ጊዜ አምላኩ የሰጠውን ገንዘብ በአግባቡ ሳይወጣ በአግባቡ ኃላፊነቱን ሳይወጣ የሚመጣውን ምን አለ እግዚአብሔር፣ ወደ ውጪ ምን በሉት አውጡት። ስለዚህ ውጪ ማለት የፍርድ ቦታ ፍርድ ያለበት ነው። ውጪ ማለት ስቃይ ያለበት ነው፣ ሰላም የሌለበት ነው። ውጪ ማለት እረፍት የሌለበት ነው። ሐዋርያው ቅዱስ ጳውሎስም ይህንን የጌታችንን የኢየሱስ ክርስቶስን ቃል ተመርኩዞ ምን አለ? በውጭ ባሉቱ ዘንድ በጥበብ ተመላለሷል። በውጭ ባሉቱ ዘንድ በጥበብ ተመላለሱ። ለምንድነው እንደዚያ ያለን? ለምንድነው በውጭ ባሉቱ ዘንድ በጥበብ የምንመላለስ ነው? በገላትያ መልእክት ምዕራፍ አራት ላይ ሐዋርያው እንዲህ በማለት እኛን ያስጠነቅቀናል። የገላትያ መልእክት ምዕራፍ አራት ላይ እንዲህ ይላል ምዕራፍ አራት ቁጥር ዐሥራ ስድስት እንኪያስ እውነትን ስለ ነገርኋችሁ ጠላት ሆንኩባችሁንን ይላቸዋል። የገላትያ ክርስቲያኖች በስህተት መንገድ ላይ ሆነው ነበርና በግልጽ ነበር የሚነግራቸው። በማባበል ቃል ወደ እናንተ ዘንድ አልመጣም ማላቸው። በሚያባብል በሚያጣፍጥ ቃል አልነግራችሁም ማላቸው። ምክንያቱም በስተት መንገድ ላይ ነበሩ። ሐሰተኞች የሆኑ ሰዎች ገብተው ሊያጣምሟቸው ይፈልጉ ነበር። ሐሰተኞች የሆኑ ሰዎች ከመንገዳቸው ከክርስትናቸው፣ ከእምነታቸው ሊያወጧቸው ይፈልጉ ነበር። ስለዚህ ምን ነበር ያለው? እናንተ የገላትያ ክርስቲያኖች ክርስቶስ በፊታችሁ ተሰቅሎ ነበር። ሕይወት የሆነላችሁ አምላክ በፊታችሁ ነበር። ይህንን የተሰቀለውን ክርስቶስን እንዳታዩ አዚም ያደረገባችሁ ማን ነው? መተት ያደረገባችሁ ማን ነው? ይላቸዋል። ስለዚህም ይህንን እውነት ስለነገርኳችሁ ከስተተኛው ወንጌል ከሐሰተኛው ወንጌል እንድትርቁና ወደ እውነት እንድትመጡ ስለነገርኳችሁ ጠላት ሆንኩባችሁን? ይላቸውና ሌሎች በማባበል የሚናገሯቸውን ሰዎች ግን ምን ይላቸዋል? በብርቱ ይፈልጓችኋል አለ። አስተውል፣ በብርቱ ይፈልጓችኋል፣ ለመልካም አይደለም። ነገር ግን በብርቱ ትፈልጓቸው ዘንድ በውጭ ሊያስቀሯችሁ ይወዳሉ። እያስተዋላችሁ ነው? እንደገና ላንብበው። በብርቱ ይፈልጓችኋል። ለመልካም አይደለም። በብርቱ ይፈልጓችኋል፣ ለመልካም አይደለም። እናንተን አሁን ፈልገው በእጃቸው ካስገቧችሁ በኋላ እናንተ ደግሞ በብርቱ እንድትፈልጓቸው እና በውጭ እንድትቀሩላቸው ለዚያ ነው የሚፈልጓቸዋል እንደ አንድ ክርስቲያን ይህን ቃል ሳነብ ለህይወቴ ትልቅ ማስጠንቀቂያ እንዳለው አስተውላለሁ። እንደ ባለትዳር ይህን ቃል ሳነብ ለትዳሬ ማስጠንቀቂያ እንዳለው አስተውላለሁ። እንደ ቤተ ክርስቲያን ይህንን ቃል ሳነብ ለቤተ ክርስቲያን ማስጠንቀቂያ እንዳለው እናስተውላለሁ። አንዳንዴ ፈላጊዎቻችን ብዙዎች ሲሆኑ በጣም ታዋቂዎች የሆን ይመስለንና ደስ ይለናል። ፈላጊዎቻችን ብዙ ሲሆኑ ፖፑላር የሆን ይመስለናል። ምነው ባክህ ጠፋህ ባዩ ብዙ ሲሆን፣ የት ጠፋህ ምነው አላየውም የሚለን ብዙ ሲሆን፣ በጣም ደስ ይለናል። ጥያቄው ግን ለምን ነው የተፈለግነው? ጠቢባኑ ያሉት እኮ እውነት ነው። ሳቅ የዓለም ጥበብ እንደዚህ ነው አይደል? ሳቅ፣ ዓለም ሁሉ ከአንተ ጋር ትስቃለች፣ አልቅስ፣ ብቻህን ታለቅሳል። በሳቃችን ጊዜ፣ በጤናችን ጊዜ፣ በጉብዝናችን ጊዜ በብርቱ የሚፈልጉን አሉ ነው ይላል። ሁሉ ነገር በተሟላልን ጊዜ በብርቱ የሚፈልጉን አሉ። ግን ለምንድን ነው ባለትዳሮች በብርቱ የሚፈልጓችሁ አሉ። ብዙ ነገር የሚነግሯችሁ። በስራ ገበታችሁ ቢሆን በጓደኝነት ሕይወታችሁ ቢሆን ምነው አንቺ ባሌ ባሌ ታያለሽ? ስንቱ ሁሉም እኮ ባል አለው። የሚሉ ምን ነው ልጄ ልጄ ማለት አበዛ? አንደኛውን እንደሚስትሆንክ እንዴ የሚሉህ የአባትነትህን ድርሻ እንዳትወጣ የእናትነትሽን ድርሻ እንዳትወጪ ለኑሯችሁ ማገር ካስማ እንዳትሆኑ፣ ዋልታ እንዳትሆኑ ሊያደርጓችሁ የሚፈልጉ በውጪ ሊያስቀሯችሁ የሚፈልጉ ነው ሚለን በብዙ አቅጣጫ አለን በብዙ አቅጣጫ አለን። በብርቱ ይፈልጓችኋል። ነገር ግን ለምን አይደለም ነው ሚለን ለምን አይደለም ነው የሚለው? ለመልካም አይደለም፣ ለመልካም አይደለም። ስለዚህ ውጪ የሚለውን ቃል ስንመለከት አስፈሪ ነገር ያለው ነው። ግን ደግሞ አስቸጋሪውን ነገር ልንገራችሁ፣ ከውጭው ዓለም ተለይተን አይደለምና የምንኖረው። ሬት አባቱን ይሄ ውጪ የሚባለውን አያሳየኝ ማለት አንችልም። ጌታ ለአባቱ ሲናገር ምናለ እግዚአብሔር ወልድ ለእግዚአብሔር ከዓለም እንድትለያቸው አይደለም የምለምን ከዓለም እንድታወጣቸው አይደለም የምለምን፣ ነገር ግን በዓለም እያሉ እንድትቀድሳቸው ብርሃን ሆነው እንዲመላለሱ የእውነት ምስክሮች እንዲሆኑ ነው ነው ያለው። ይሄ ፍርድ ይሄ አስጨናቂ የሆነ ነገር ያለበት ዓለም ላይ ነው ያለ ነው። እንወጣለን፣ እንመላለሳለን፣ እንገባለን፣ እንወጣለን። ስለዚህ ይሄ ምልልሳችን ምን አይነት መሆን እንዳለበት ነው። ሐዋርያው ምን አለ? በውጭ ባሉት ዘንድ ምን ሆኖ አለ? በጥበብ ተመላለሷ። እየተከታተላችሁ ነው? እየተከታተላችሁ ነው። አ በውጭ ባሉቱ ዘንድ በጥበብ ተመላለሱ። ምናልባት ይሄ ቃል ላይ ውጭ የሚለው ቃል ላይ በጣም ብዙ ጊዜ ማጥፋት እንችላለን። በውጭ ያለው ምንድን ነው? በውጭ ያለው ምንድን ነው? ምንድን ነው የምትሰሙት? ምንድን ነው የምታዩት? ምንድን ነው የምንከታተለው? እርግጥ ነው ይህ ዘመን በተለይ በእድሜ የገፋችሁ አባቶች ባድናቆት እንደምትነግሩንና እንደምናየው አንዳንዴ ያለንበት ሰዎች ወይንም ደግሞ በተለይ ደግሞ ወደ ኋላ የመጣን ሰዎች የዓለሙን ለውጥ አናስተውልም። እኔ እንኳን በአቅሜ በዚች አጭር እድሜ ምን ያህል ዓለሙ እየተቀየረ እንዳለ የኮምፒውተሩ ነገር ራሱ አንዳንዴ ግርም ይለኛል። አዎ ያለንበት ዓለም ያስደንቅ ነው። በእነዚህ በመቶ ዓመታት አመታት ውስጥ የተከናወነው ነገር ዓለም በ2000 በ3000 አመት ያላገኘችውን አይነት ለውጥ ነው ያገኘችው። ልክ ነው። ብዙ እድሎች አሉ። ለዚህ ነው ባለፈው ሳምንት ስንነጋገር ዘመናችሁን ዋጁ ያልነው። እግዚአብሔር የሰጠን እድል መጠቀም እግዚአብሔር በሰጠን ጊዜ መጠቀም አለብን። ልክ ነው። አስደናቂ ዘመን ላይ ነው ያለው። ብዙ ዕድሎች አሉ። ትላንት፣ ከትላንት ወዲያ ሚሊዮን የሚሆኑ ሰዎችን ይጨርስ የነበረውን በሽታ ዛሬ የሚያድኑ ብዙ መድኃኒቶች ተፈብርከዋል። እውቀት በስቷል። ዛሬ እንደ ትላንትናው እንደ ትላንት ወዲያው ላይብራሪ ሄዶ መጽሐፍ ማገላበጥ ወይንም ደግሞ የትኛውን ኤክስፐርት ነው ማነጋገረው ማለት እስከሚቀር ድረስ አንዲት ኪ መንካት ነው አንዲት አንዲት ፊደል መንካት ብቻ ሆኗል። ጥበብ በስቷል። ግን የዚያኑ ያህል ምናልባትም ከዚህ ከምታዩት የሳይንስ ምጥቀት በላይ የሰው ችግርን በስቷል። ምናልባትም ነቢዩ የተናገረው ነገር በእኛ ዘመን እየተፈጸመ ያለ ይመስለኛል። በከዋክብት መካከል ጎጆህን ብትሰራ አለ እግዚአብሔር አምላክ፣ እኔ ከዚያ አወርድሃለሁ። በከዋክብት መካከል እስካሁን ማንም የቻለ የለም። ማርስንም አልተቻለችም። እነ ጁፒተርም አልተነኩም። ያ ቮልካኖ ምኑ በጣም ኃይለኛ ራዲየሽኑ አያስደርስም። ጁፒተር ላይ ማርስም እንኳን ገና ነው። ግን ማርስን አይደለም ማለት እግዚአብሔር፣ ጁፒተርን አይደለም ማለት እግዚአብሔር፣ ቬነስን አይደለም ማለት እግዚአብሔር፣ ሜርኩሪን አይደለም ማለት እግዚአብሔር። በጥበብህ መጥቀም በከዋክብት መካከል ጎጆህን ብትሠራ እኔ ከዚያ አወርድሃለሁ። የሰው ልጅ እንደ ምጥቀቱ ብዛት የሰው ልጅ እንደ ዕውቀቱ ብዛት ችግሩ ያንኑ ያህል በዝቷል። አንዳንድ ጊዜ አንዳንድ ሰዎች ምን ይላሉ? ወደ ታዳጊ ሀገሮች ቴክኖሎጂው ቢስፋፋ ይህን ያህል ሕዝብ በልቶ ጠግቦ ማደር ይችላል። ግሩም ነው። ጥሩ ሀሳብ ነው። የሰው ሀሳብ ነው። ቴክኖሎጂ አያስፋፋ አይደለም እያልኩኝ ያለሁት ግን ቴክኖሎጂው በተስፋፋበትስ አገር ምንድን ነው እየሆነ ያለው የሰው ስልጣኔ የሰው የችግሩ ምንጭ ነው እየሆነ ያለ የሰው ስልጣኔ የሰው የጭንቀቱ ምክንያት ነው እየሆነ ያለ የሰው የገንዘቡ ብዛት የፍርሃቱና የግድያው ብዛት ነው እየሆነ ያለው። በዚህ ሳምንት በጣም ነበር ያዘንኩት። የእንግሊዙ ፕራይም ሚኒስትር ቶኒ ብለየር እዚህ ነበሩ። በእንግሊዘኛ አንተ ስለሌላ አንቱታ ስለሌላ አንተ ልበለው መሰለኝ፣ እዚህ ነበረ እና ከዚች ሀገር ፕሬዚደንት ከጆርጅ ቡሽ ጋር ሆነው ቃለ መጠይቅ ሲሰጡ፣ ጋዜጣዊ መግለጫ ሲሰጡ ከዚህ በፊት የነበረው ልበ ሙሉነት የለም። ያ ሁሉ ቢሊየን ዶላር ፈሶ ያ ሁሉ ነፍስ ጠፍቶ ምናልባት እፈራለሁ አለ። ተልኳችን ዲሞክራሲን ማምጣት ሳይሆን ሳዳም ሁሴንን አውርዶ መመለስ ብቻ ሆኖ ሊቀር ይችላል። ከዛ ሁሉ ድካም፣ ከዛ ሁሉ ጥረት በኋላ የተባበሩት መንግስታት ድርጅት ከዛሬ 10 ዓመት በፊት የዛሬ 25 ዓመት ይሄን ያህል ሕዝብ ከድህነት ነፃ ይወጣል ብሎ ተንብዮ ነበር። ይህን ያህል ህዝብ ከበሽታ እንደዚህ ይፈወሳል፣ ወባ ተጠራራርጎ ይወጣል፣ ምንትሶ እንዲህ ይሆናል ብዙ ትሚት ነበር። ዛሬ የዓለም መከራዋ እየበዛ አደጋው እየሰፋ ነው ያለው። በውጭ ያለው ዓለም ይሄ ነው። ከሰው ልጅ ቴክኖሎጂ ከሰው ልጅ እውቀት እኩል የሰው ልጅ ችግርም በስቷል ግን አንድ ነገር ልንገራችሁ የችግሩ ምንጭ እግዚአብሔር አይደለም ክብር ይግባው አምላካችን ለኛ የሚያስፈልገንን በሙሉ ሰጥቶነ የችግሩ ምንጭ የሆነው እነማን ናቸው እኛ ነን የችግሩ ምንጭ እየሆነ ያለነው እኛ ነን የሚያሳዝን ነው በውጭ ያለው ምንድን ነው ክህደት ነው። ክህደት ነው። ኑፋቄ ነው። ምናልባት በዚህ ሳምንት ማለት ባለፈው ሳምንት ፕሮግራም ነበረ። ማክሰኞ ለት የመጽሐፍ ቅዱስ ትምህርት ነበረን። እዚያ ላይ የነበራችሁ ስንነጋገር ነበር። ከዚያም በኋላ ደግሞ እግዚአብሔር ይመስገን በጣም ብዙ ህዝብ የተገኘበት ደግሞ ፕሮግራም አድርገን ነበረ በዚህ ሰሞኑን በወጣው ፊልም እና እንደዚሁም በእርሱ ላይ ተመስርቶት በነበረው መጽሐፍ ላይ ስንነጋገር እንዳየነው ይህ ዘመን በድፍረት በክርስቶስ ላይ ስድባቸውን የሚተፉ ሰዎች ዝናና ክብር ያገኙበት ዘመን ነው። በጣም የሚያሳዝናችሁ ነገር ሀፍረት ክብር የሆነበት ሀገር ቢኖር፣ ሀፍረት ታዋቂነት የሆነበት ነውር ክብር የሆነበት ዘመን ቢኖር ይሄ ዘመን። ኑፋቄ የበዛበት ዘመን። በጣም ልናስተውል ደግሞ የሚገባው እዚሁ ላይ ኑፋቄው የበዛው ዕውቀት ስለሌለ አይደለም። ቅድም እንዳልኳችሁ ዕውቀት ደግሞ ምን ያለበት ዘመን ነው ብያችኋል? የበዛበት ዘመን። ትላንት ከትላንት ወዲያ በማንም እጅ ሊገቡ የማይችሉ መጽሐፍቶች ዛሬ በነፃ ካላችሁበት ቤት ሆናችሁ ልታነቡት ትችላላችሁ። ከትላንት ትላንት ከትላንት ወዲያ ተፈልገው የማይገኙ የቤተ ክርስቲያን አበው መጽሐፍ ዛሬ ዓለም በሙሉ የሚያነባቸው ሆኗል። ሌላው ቀርቶ የእኛ እንኳን ብራናዎች ዛሬ በማይክሮፊልም አሉ ካላችሁበት ቤት ሆናችሁ ልታዙት ትችላላችሁ። ብራናውን እንኳን ሳይቀር በማይክሮፊልም ያለው። ነገር ግን ዓለም ይላል ቅዱስ ጳውሎስ ጥበቧ በእግዚአብሔር ዘንድ ሞኝነት ሆነ። እግዚአብሔር የዓለምን ጥበብ ሞኝነት አደረገው፣ ከንቱነት አደረገው። ብዙ ጊዜ እንደምናገረው አንዳንዴ ተሳስተን የአነጋገር ስህተት ነው ወይ ከሊማ ሞኝ ነው እንላለን። አይደለም፣ የዋህ ማለትና ሞኝ ማለት አንድ አይደለም። ሞኝ ማለት የማያስተውል የማያይ ማለት ነው። የዋህ ማለት ግን አይቶ የሚያልፍ ማለት ነው። ዓለም ግን ሞኝ ነው የሆነው። እግዚአብሔር የሰጠውን እድል እግዚአብሔር የሰጠውን ነገር አልተጠቀመበትም። كأن ونهار ومن هون ونهار أو من بوجب على، ومن عائلة ومن عائلة ومن عائلة ومن عائلة ومن عائلة يكهدت عائلة زمن، عائلة ومن عائلة ومن عائلة ومن عائلة ሕይወቱን እምነቱን እስከ መሸርሸር የደረሰበት ዘመን ነው። ረቡዕ ዕለት በነበረን ውይይት ላይ አንዳንድ አባቶች አስተያየት ሰጡ። አይተነዋል፣ ፊልሙንም በእውነት አይተነዋል ያሉ አባቶች ነበሩ። መጽሐፉንም አንብበናል ያሉ ብዙዎች ነበሩ። ግን ምንድን ነው ያሉት ይሄ ልብ ወለድ ነው። እንዴት ሰዎች በልብ ወለድ መጽሐፍ እምነታቸው ይሸረሸራል? አባቶችና በዚያ ቦታ ላይ የነበሩት ሰዎች ያልተገነዘቡት ነገር ቢኖር በእነሱ ልብ ውስጥ ማለት ይህንን መጽሐፍ አንብበው ከንቱ እንደሆነ በተረዱትና በሌሎቹ መካከል ያለው ልዩነት ምክንያቱም፣ በእኛ ውስጥ በሕይወታችን ውስጥ የማስተዋልን ብርሃን ያበራ አምላክ አለ አሁንም ያንን ብርሃን ይጠብቅልን። ምክንያቱም መንፈሳዊ ሰውና ተፈጥሯዊ ሰው ብሎ ሐዋርያው ይለየዋል። መንፈሳዊ ሰው የመንፈስ ቅዱስ ማደሪያ የሆነ ሰው ማለት ነው። መንፈሳዊ ሰው ማለት የእግዚአብሔርን መንፈስ ፈቃዱን ያወቀ ማለት ነው። የእግዚአብሔር መንፈስ አለ ሐዋርያው፣ ሁሉን ያውቃል፣ ሁሉን ይመረምራል። እግዚአብሔር ደግሞ ያንን መንፈሱን ለእኛ ሰጠን አለና፣ መንፈሳዊ ሰው መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይቶ አነጻጽሮ ይመላለሳል እንጂ በዘፈቀደ አይመላለስም። ስለዚህ ዛሬ በምናየው ነገር የማንወሰድ ካለን እግዚአብሔርን ልናመሰግን ይገባናል። ምክንያቱም ዓለሙ ተጠርጎ እየተወሰደ ነው። ያስፈራኝም ነገር ልንገራችሁ። በልብ ወለድ መጻሕፍት በሃሊውድ ቅንብር ሰዎች እምነታቸው ከተነቃነቀ ፀሐይና ጨረቃን በሁለት እጁ ይዞ እኔ ክርስቶስ ነኝ ብሎ በተቀደሰ ስፍራ የርኵሰት አንደበቱን የሚከፍተው ፀረ ክርስቶስ የሆነው ሐሳዊ መሲህ አንታይ ክራይስት ሲመጣማ፣ ጌታ ያለው ለዚህ ነው ማለት ነው። ከሰው ልጅ እምነት ይገኝ ይሆናል። አያችሁ፣ ዛሬ በትንሹ ነገር ሰዎች ይህን ያህል ከደነገጡ፣ ቀላል ቀላል ሙቭመንት አይደለም የተፈጠረው ምክንያቱም ሰይጣን ገና እያበጀ ነው። የሰውን ልብ እየለካ ነው። የሰውን ልብ እየሞከረ ነው። የእኔና የእናንተን ሕይወት እየሞከረ ነው። ምን ላይም ለቆምን እያየ ነው። አሸዋ ላይ ነን ወይስ አለቱ ላይ ነን? ሐዋርያው አለ ይከተላቸው ከነበረው አለት ጠጡ አለና ያም ማለት ማን ነው አለት? ክርስቶስ ነው። ክርስቶስ ላይ ነው የቆም ነው ወይስ አሸዋው የሚዋዥቀው የሚሸረሸረው ላይ ነው? በውጭ ያለው ክህደት ነው። የማትሰሙት የማታዩት ክህደት የለም። ምናልባትም አንዳንዴ እስቲ ዓለሙ እንዴት እንደዋለ ልመልከት ብለን ሁሌ እኔም እንድም አደርገው ነው። ቴሌቪዥናችንን እንከፍታለን። ግን ዓለሙ የዋለውን ነው የሚነገረን። በዙሪያችን ያለው የተደረገው የተከናወነው ነገር ነው የሚነገረን? በፍጹም አይደለም። ተቀነባብሮ ነው የሚነገረን። አንዳንዱ ኢንተርቴይን እንዲያደርገን ፍርሃታችንን እንድንረሳ፣ አንዳንዱ ደግሞ እንድንፈራ፣ እንድንጨነቅ፣ አንዳንዱ ደግሞ ወደ ታሰበለት ዓላማ እንድንሄድ እያንዳንዱ ዝግጅት እያንዳንዱ ድርጊት፣ ሌላው ቀርቶ ማስታወቂያዎቹ በሙሉ ሳይቀሩ በዓላማና በክንውን ነው የሚሰጠን፣ ተቀምሞ ነው የሚሰጠን? በዚህ ጊዜ በጥበብ ካልተመላለስን ጉድ ነው። ስንቶች ተበላሽተዋል፣ ስንቶች ወጣቶች፣ ስንት ትዳር ተበላሽቷል፣ ስንት ህይወት ተበላሽቷል፣ ስንት ዕውቀት ባዶ ሆኗል። ስንት ጭንቅላት ለሀገር ለወገን የሚጠቅም ባዶ ሆኗል። በውጭ ባሉት ዘንድ በጥበብ ተመላለሱ። በውጭ ያለው ሐዘን ነው ሐዘን ነው። ለነገሩ ያ ሐዘን አሁን አሁን ወደ ውስጥም እየመጣ ነው። ያ ልብን መስበር ወደ ውስጥ እየመጣ ነው። እግዚአብሔር ይጠብቅልን ቤተ ክርስቲያናችንን ወደ ውስጥ እየመጣ ነው እግዚአብሔር ትዳራችንን ይጠብቅልን። ምናልባት አንዳንዴ ትዳራችሁን አክብሩ ስንል ትዳራቸው የልብ ስብራት ምክንያት የሆናቸው ደግሞ አሉ። ጌታ ሆይ ምን ላድርግ እያሉ እያለቀሱ ያሉ። እግዚአብሔር ለበረከት እግዚአብሔር ለደስታ እግዚአብሔር ለሰላም የሰጣቸው ሕይወት ለልብ ድካም ለሐዘን አንገትን ለመድፋት እያደረገ ያለ። ይሄ በጣም የሚያሳዝነው በዓለም ያለው ሐዘን መከዳዳት ነው። መከዳዳት ነው። ያ ደግሞ በዓለም ዘንድ ኖርማል ነው። ምንም የተለመደ ነው አይደለም የተለመደ ነው። ወጣቶቻችን ምን እየተማሩ እያደጉ እንደሆነ ታውቃላችሁ? ወጣቶቻችን ከሃሊውድ ትዳር ነው እየተማሩ ያሉት። እኔና እናንተ ትዳራችንን የእግዚአብሔር ጥበብ የሚገለጥበት ካላለደረግን የነገው ልጆቻችን ነገ ከነገ ወዲያ ወደ ትዳር ዓለም የሚገቡት ትዳራቸውን እየተማሩ ያሉት ከሃሊውድ ነው። የምፈራው እነሱ ብቻ አይደሉም፣ እኛም እየተማርን ነው መሰለኝ። ምን አለ ብራድ ፒት ጀኒፈርን ትቷት ማን ተዘደ ሄዷል። አረ ዓለም ደግሞ ያደንቅለታል። ኦ ተፋቱ፣ ዜና ነው። ቢሊየን ዶላር ኢንዱስትሪ ነው። አፍሪካ ደግሞ የምታስተናግድ ሆናለች። እነሱን ደግሞ አይደል፣ የእኔ ሀገር ናት አንዷ ደስ የምታሰኝ ልጇን እያነሳች የምትሰጥ አይደለም እኛም አንዳንዶቻችን ደስ ብሎናል እኮ ማና ስሟ? አንጀሊና ጆሊ እኮ አዶፕት አደረገች። ማንን? ኢትዮጵያውያን። ጌታ ግሩም። በዚያ ቤት ውስጥ ያደገችዋ ነገ ነገ በዛ አይነት የሞራል አሴት ውስጥ ያደገችዋ ነገ ሌሎች ሀገሮችማ ህግ አላቸው። ሌሎች ሀገሮችማ ማነህ፣ ምን አይነት ህይወት ነው ያለህ ይላሉ። በውጭ ያለው ክህደት ነው። አንዳንዶቻችን በጣም እንናፍቀዋለን። ያንን ውጭው ካንተ ጋር ታስሬ እንላለን አንቺ ነሽ ሁሌ ወደ ኋላ ቀብረሽ የሚያሽ ከአንቺ ጋር ባልሆን ኖሮ እንላለን። ወጣቶችም ያላችሁት ደግሞ የለም፣ የምን መታሰር ነው ብላችሁም ያላችሁት ትኖራላችሁ። እኔ ገና ውጪውን በደንብ ማየት ይፈልጋለሁ። እሺ፣ ግን አንድ ነገር ነግራችኋለሁ። በውጪ ሊያስቀሯችሁ በብርቱ ይፈልጋሉ። ለመልካም ግን እ አይደለም ለመልካም አይደለም። አንድ ነገር ልንገራችሁ፣ ወደ ውስጥም እንድንገባ ያደረገ የእርሱ ጸጋ ነው። በትዳር ዓለም ያላችሁ ወደ ትዳሩ ህይወት የመራችሁ የእርሱ ጸጋ ነው። የእናንተ ውሳኔ አይደለም። ማንም ሰው በራሱ ውሳኔ እዚህ ደረጃ አይደርስም። ግዴለም አልወሰንኩም እያላችሁ በመንታ ልብነት ያላችሁ እናንተ ወስናችሁ አትደርሱም። ታዲያም ምን ላድርግ ካላችሁ ወደ አምላካችሁ ጭ እርዳኝ ይበሉት። ያኔ ወደ ክንፈረድ ኤቱ ይሰበስባቸዋል። በውጪ ያለው ጦርነት ነው። በውጭ ያለው ስቃይ ነው። በእርሱ በአምላካችን ዘንድ ያለው ግን ምሕረት ነው፣ ይቅርታ ነው። ስለዚህ በዛ ዓይነት ክህደት ባለበት ኑፋቄ ባለበት መከዳዳት ባለበት የሰውን ልብ መስበር የዕለት ተዕለት ኑሮ በሆነበት ዓለም ላይ ጥያቄው እንዴት ነው የምትመላለሱት ነው ተጠልፈን እንዳንወድቅ ተሰብረን እንዳንገኝ ተማርከን እንዳንገኝ። በውጭ ባሉት ዘንድ በጥበብ ተመላለሱ አለ። ጥበብ እግዚአብሔር ነው። ጠቢቡ ሰሎሞንና አባቱ ቅዱስ ዳዊት አንድ ላይ በአንድ ቃል የተናገሩት ቃል አለ መዝሙረ ዳዊት መቶ አስር ቁጥር አስር ላይ እና መጽሐፈ ምሳሌ ምዕራፍ ዘጠኝ ላይ አንድ ቃል ነው የተናገሩት። ያምን እንደሆነ ነገራቸው የጥበብ መጀመሪያ እህ እግዚአብሔርን መፍራት። ሰሎሞን ብቻ አይደለም የተናገረው ዳዊትም ነው። የጥበብ መጀመሪያ እግዚአብሔርን መፍራት። በውጭ ባሉት ዘንድ በጥበብ ተመላለሱ። በምን ተመላለሱ? እግዚአብሔርን በመፍራት ተመላለሱ እግዚአብሔርን በመፍራት ተመላለሱ። የዓለም መመሪያው መጀመሪያ በራስህ ተማመን፣ ቆራጡ፣ ማንም ይቁሰል፣ ማንም ይሰበር፣ ጉዳይ አይኑር ነው። ይሄ ነው የዓለም ጥበብ። የእግዚአብሔር ግን እግዚአብሔርን ፍራ ትእዛዙንም አድርግ ይህን ብታደርግ ህይወት ይሆንልሃል ነው የተባለ ይህን ብታደርግ እግዚአብሔር ካንተ ጋር ይሆናል ነው የተባለ ጨለማሽ ይበራል ነው የተባለ የተሰበረው ህይወታችን ይጠገናል ነው የተባለ እግዚአብሔርን በመፍራት ልንመላለሱ ይገባል እግዚአብሔርን በመፍራት ልንጓዝ ይገባናል። ምክንያቱም እግዚአብሔርን የሚፈራ ሰው ሌላውን ሰው ለመጉዳት ኃይል የለውም። እግዚአብሔርን የሚፈራ ሰው እግዚአብሔርን ለማሳዘን አይሞክርም፣ ሐሳቡም አይመጣለት ጓደኛው በርሱ ቢያዝንበት ወንድሜ ሆይ አጥፍቻለሁ፣ በድያለሁ፣ ይቅር በለይ ለማለት ወደ ኋላ የኔ ክብሬ ይነካል አይልም። እግዚአብሔርን የምትፈራ እህት ለባሏ ጥላ ከለላ ነው የምትሆነው እንጂ አትሸረሽረውም። ሲገባ ሲወጣ የውርደቱ ምክንያት አትሆንም። አንተም ብሎ ባል አትልም። እግዚአብሔርን የሚፈራ ባል ደግሞ ዛሬ ወለደች ዛሬ ልጆች እናት ሆነች ብሎ ሚስቱን አይንቅም፣ አያዋርድም፣ ሰብዕናዋን አያበሻቅጥም። እግዚአብሔርን ስለሚፈራ የልጆቼ እናት አሳዝኘሽ ከሆነ ይቅርበኝ፣ ይላል ለእርሷ ይኖራል። ክርስቶስ ለቤተ ክርስቲያን ራሷ እንደሆነላት ከለላዋ እንደሆነላት ለሚስቱ ከለላ ይሆንላታል፣ አክሊል ይሆንላታል። እግዚአብሔርን በመፍራት እንመላለስ። እግዚአብሔርን መፍራት ምንድነው? ጥበብ ነው። በውጪ ባሉቱ ዘንድ በጥበብ ተመላለሱ። ጥበብ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። የኦል ስትሪት ኤቲክስ አይደለም የሚመራን። ወንድሞቼ፣ እህቶቼ ምናልባት እዛ ትልቅ ስምና ሀብት ያከበሩ ብዙ ሰዎችን እንሰማ ይሆናል፣ ግን ከውስጣቸው ያለው ነገር እየወጣ ነው። ኑሯችንን ያ አይደለም፣ ያ አይደለም። የኦል ስትሪት ኤቲክስ አይደለም የሚመራው ኑሯችንን የሚመራው የሃሊውድ ኑሮ አይደለም የሚመራው ኑሯችንን የሚመራው ህይወታችንን የሚመራው ቤተ ክርስቲያናችንን የሚመራው የዓለም ክፋት አይደለም፣ የእግዚአብሔር ቃል ነው። ወዘ ሕጎ ያነብም መዓልተ ወሌሊተ ወይ ከውን ከመእጽ እንተ ትክል ታበ መሐዘማይ። ህጉን በቀንና በሌሊት ያነባል። እሱም በወንዝ ዳር እንደ ተተከለች ፍሬዋንም በየጊዜዋ እንደምትሰጥ ዛፍ ይሆናል። ፍሬ ያለው ኑሮ እንድናፈራ ህይወት እንዲሆንልን የእግዚአብሔርን ቃል ልናነብ ይገባናል። በእግዚአብሔር ቃል ልንመራ ይገባናል። ዛሬ የቤተ ክርስቲያናችን ጉድለት የቤተ ክርስቲያን ልጆች ነን የምንል እኛ የኛ ትልቁ ጉድለታችን እምነት ማጣት አይደለም። እምነታችንን የምንመራበትን የእግዚአብሔርን ቃል ግን ብዙዎቻችን አናውቅ ኦሪት ዘፍጥረት አዲስ ኪዳን ላይ ነው ወይስ ብሉይ ኪዳን ላይ አናውቅም፣ ብዙዎቻችን ጥያቄው። የእግዚአብሔርን ቃል ካላወቅን መጽሐፍ ቅዱስን ካላወቅን በምንድን ነው ሕይወታችን የሚመራ? የእግዚአብሔርን ቃል ካላነበብን ከየት ነው ጥበብን የምታገኙት? ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ያለውን ቃል ልንገራቸው። መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍት ከልጅነት ጀምረህ አውቀሃል፣ ተምረሃል ይለዋል። መዳን የሚገኝበትን ጥበብ ሊሰጡ የሚችሉ መጻሕፍትን፣ ኑሯችን እና ሕይወታችን የጥበብ ምንጭ እንዲሆን ሊያደርግ የሚችለው መጽሐፍ የእግዚአብሔር ቃል ያንን የእግዚአብሔርን ቃል ይዘን ልንጓዝ ያስፈልጋል። ያንን የእግዚአብሔርን ቃል ይዘን ልንመራ ያስፈልጋል። ስለዚህ አንዳንዴ ቤተ ክርስቲያን የእግዚአብሔርን ቃል እንማር፣ የእግዚአብሔርን ቃል እናጥና ስትል የሃይማኖት ነገራችንን ለመማር ብቻ አይደለም። ምናልባት የሃይማኖት አንቀጾቻችንን፣ ጸሎት፣ ሃይማኖቱን ልናንበለብለው እንችላለን። ለዚያ ብቻ አይደለም የእግዚአብሔርን ቃል የምንማረው የእግዚአብሔር ቃል በዕለት ተዕለት ሕይወታችን የምንመራበት መመሪያችን። በተለይ በዚህ ዘመን እያንዳንዱ ኦርቶዶክሳዊ በእጁ የሚይዘውን መጽሐፍ ቅዱስ በየዕለቱ እየገለጠ አምላኬ ለኔ የሚሰጠኝ መመሪያ፣ አምላኬ ለኔ የሚያስተምረኝ ትምህርት ምንድን ነው ብሎ ሊያጠናው፣ ሊያነበው ይገባል። ይህ ዘመን እጅግ አደገኛ ዘመን ነው። የእግዚአብሔርን ቃል ካላወቅን፣ መጽሐፍ ቅዱሳችንን ካላወቅን እጅግ አስቸጋሪ ነው የሚሆንብን ክርስትናችን። አንብባችሁ ጥያቄ ኖሮባችሁ እኛ ካልመለስን ያኔ ይፍረዱብን። ስለዚህ በውጭ ባሉት ዘንድ በጥበብ ተመላለሱ ሲል አምላካችን በቃሉ መመላለስ ነው፣ ቃሉን ማንበብ ነው። ስንቶቻችንን መጽሐፍ ቅዱሳችንን የምናነበው? ስንቶቻችንን ልክ አገር ዘመን እንዴት ዋለ አደረ ብለን ቴሌቪዥኑን፣ ኢንተርኔቱን፣ ጋዜጣውን እንደምናገላብጠ ሁሉ እግዚአብሔር ይህንን ዓለም ይህንን ዘመን የፈጠረ አምላክስ ምን ይለኛል ብለን ደግሞ የእግዚአብሔርን ቃል ከፍተን የምናነብ ስንቶቻችንን በውጭ ባሉት ዘንድ በጥበብ ተመላለሱ እግዚአብሔርን በመፍራት ከኖር እንደ ቃሉ ከተመላለስን ቃሉን ካነበብን ካጠና ነው ያኔ ወደሚቀጥለው ነገር እንመጣለን። ለሚጠይቁን ሁሉ መልስ ለመስጠት የተዘጋጀን እንሆናለን። በትዳራችን ላይ ጥያቄ ቢነሳ መልስ ለመስጠት ዝግጆዎች እንሆናለን። በቤተ በቤተክርስቲያናችን ላይ ጥያቄ ቢነሳ መልስ ለመስጠት ዝግጆዎች እንሆናለን። በሀገራችን ላይ ጥያቄ ቢነሳ መልስ ለመስጠት ዝግጆዎች እንሆናለን። በግል ህይወታችን፣ ሰይጣን ዓለም፣ ስጋ ጥያቄ ቢያስነሳብን መልስ ለመስጠት ዝግጁዎች እንሆናለን። የእግዚአብሔር ቃል በአፋቸው ሙሉ የሆኑ ሁሉ ለሰይጣን መልስ አያጡ። ይህንን ደግሞ ጌታ አሳይቶናል። ሰይጣን መጣ ሊፈትነው፣ በእግዚአብሔር ቃል ነበረ አፉን የዘጋው። ሂድ አንተ ሰይጣን፣ ለእግዚአብሔር ለአምላክ ስገድ እሱን ብቻ አምልክ ተብሏል ነው የእግዚአብሔርን ቃል ነበረ የሰጠን መሳሪያ አድርጎ አምላካችን፣ በእግዚአብሔር ቃል ጠላታችን እንድንነሳ። ምክንያቱም ለኛ የእግዚአብሔር ቃል ሰይፋችን ነው። የእግዚአብሔር ቃል ጋሻችን ነው። የእግዚአብሔር ቃል ጫማችን ነው። የእግዚአብሔር ቃል የራስ ቁራችን ነው። የእግዚአብሔር ቃል ሁለንተናችን ነው፣ ጥሩራችን ነው፣ የጦር መሳሪያችን ነው። ኑሯችሁን የምትታገሉት በጉልበታችሁ አይደለም ትዳራችሁን የሚሸረሽረውን የምትታገሉት በክፋት አይደለም። ሀገራችሁን የሚያምሰውን ሕዝብን ከሕዝብ ጋር የሚያባላውን የምትታገሉት ኋይታውስ ደጃፍ አይደለም። የምትታገሉት ባኪንግሃም ቤተ መንግሥት ደጃፍ አይደለም። የእግዚአብሔርን ቃል ከያዝን ለሕዝባችን መልካም የሆነውን ነገር ማስተዋል እንችላለን። ለትዳራችን መልካም የሆነውን ነገር ማስተዋል እንችላለን። ለቤተ ክርስቲያናችን መልካም የሆነውን ማሰብ እንችላለን። አንዳንዴ ዛሬ ለቤተ ክርስቲያን መፍትሄ ነው የምንለው ብዙ ለቤተ ክርስቲያን ጸር እየሆነ ነው። ለምን ከእግዚአብሔር ቃል አንጻር አይደለም መፍትሄውን እያቀረብን ያለን? ከሕገ ቤተ ክርስቲያን አንጻር አይደለም መፍትሄውን እያቀረብን ያለን። ሁሉም ቦታ ላይ የምታዩት ድንቁርና ነው። ሁሉም ቦታ ላይ የምታዩት አለማወቅ ነው። የሀገር ታሪክ፣ የሕዝብ ታሪክ፣ የሕዝብ ክብር ምን አወርቆ የምናየው አለማወቅ በህዝባችን መካከል ስለሰፈነን፣ እንዴ ምን ማለት ነው? ለዚህ ሁሉ የእግዚአብሔር ቃል ምላሽ አለው? እንዲያማ ባይሆን ዛሬውኑ ይሄንን ልብሰተ ክኖ አውልቄ ብሔር የእግዚአብሔር ቃል ለሁሉም ነገራችን ምላሽ አለው። የእግዚአብሔር ቃል ለኑሯችን ምላሽ አለው። የእግዚአብሔር ቃል ለሕይወታችን ምላሽ አለው። ለሀገራችን ምላሽ አለው። ምላሽ አለው። ስለ ፍትሕና ስለ እውነት ከማንም የበለጠ የሚያስተምረኝ የእግዚአብሔር ቃል ነው። ማርክስ አይደለም የሚያስተምረኝ፣ ሌኒን አይደለም ያስተምረኝ። የሚያስተምሩኝ የአሜሪካ ኒዮቶ ምንድነው፣ ኒዮ ኮንሰርቫቲቮች አይደሉም የሚያስተምሩኝ። እነሱ ሌላ አላማ ሌላ አጀንዳ ነው ያላቸው። የእግዚአብሔር ቃል ስለ ፍትህ ያስተምረኛል። ድሃ ሲበደል አባት እናት የሌለው ልጅ ሲረገጥ ምስኪኖች ሲረገጡ ደም ያለ ፍርድ ሲፈስ ፍትህ በአደባባይ ሲወድቅ ድምጼን ማስነሳት እንዳለብኝ የሚነግረኝ ማናቸውም ፖለቲከኛ አይደለም፣ የእግዚአብሔር ቃል ይነግረኛል። እግዚአብሔር ለእውነት የቆመ አምላክ እንደሆነ፣ ፈታሄ በጽድቅ ኮናኔ በርእት በጽድቅ የሚፈርድ አምላክ እንደሆነ፣ ለእውነት የሚቆም አምላክ እንደሆነ ደግሞም ጽድቅን፣ እውነትን የተላለፉትን ወደ እውነት እንደሚያመጣ ወደ ብርሃን እንደሚያወጣ በጨለማ በግፍ የገደሉትን እርሱ ደግሞ በብርሃን አቁሞ ፍርድ እንደሚሰጥ የሚያስተምረኝ ማንም ፖለቲከኛ አይደለም የእግዚአብሔር ቃል ነው። የእግዚአብሔርን ቃል ስናውቅ ለእውነት እንቆማለን። የእግዚአብሔርን ቃል ስናውቅ ወንድማችንን እንወዳለን፣ እህታችንን እንወዳለን። የእግዚአብሔርን ቃል ስናወቅ በምንም ተአምር ጎሰኛ አንሆንም፣ በምንም ተአምር ዘረኛ አንሆንም። ለኔ ሸዌው፣ ለኔ ጎንደሬው፣ ለኔ ጎጃሜው፣ ለኔ ጉራጌው፣ ለኔ ወለጋው፣ ለኔ ኦሮሞ፣ ለኔ ሀድያው፣ ለኔ ከፋው ሁሉም የእግዚአብሔር ልጆች እንደሆኑ እገነዘባለሁ። ያ ብቻ አይደለም ለእኔ ጥቁር፣ ነጭ፣ ቢጫ ማንም ለኔ አይደለም በእግዚአብሔር አራያና አምሳሌ የተፈጠረ እንደሆነ እገነዘባለሁ። በውጭ ባሉት ዘንድ በጥበብ ተመላለሱ። በውጭ ያለው ጥበብ ተንኮል የሞላበት ነው፣ ግፍ የሞላበት ነው እንባ የሞላበት ነው። የስንቱ ሰው እንባ። በዛ መካከል ስትመላለሱ ዕድፍ እንዳይዛችሁ በጥንቃቄ ተመላለሱ። በዛ ስትመላለሱ ለእንጀራዬ ለኑሮዬ ብላችሁ ከዓለም ክፋት ጋር ተጋብታችሁ እንዳትገኙ በጥበብ ተመላለሱ አለ። በዛ ስትመላለሱ ሰው እንዳይጠላኝ ብላችሁ ከዓለም ክፋት ጋር እጅ ለእጅ እንዳትያያዙ በጥበብ ተመላለሱ። በዚያ ስትመላለሱ ሀገርን የሚጎዳ ወገንን አንገት የሚያዘነብል ነገር ስትሰሩ እንዳትገኙ በጥበብ ተመላለሰዋለ። ቤተ ክርስቲያንን የሚከፋፍል ነገር ስትሰሩ እንዳትገኙ በጥበብ ተመላለሰዋለ። በምንድነው የምንመላለሰው? ምንድነው የኑሮአችን ዓላማ? ምንድነው የእኔስ የክህነቴ አርማ? ምንድነው ሰብኬስ እዚህ ቆሜ ለፍልፌ ወጥቼ የማደርገው ነገር በውጭ ባሉቱ ዘንድ በጥበብተ የእግዚአብሔርን ቃል እንያዝ፣ በእግዚአብሔር ፍርሃት እንጓዝ። እግዚአብሔር ያንን ጥበብ ይስጠን። አሜን። እግዚአብሔር ከሁላችሁ ጋር አይሆን።